የውሃ ቁፋሮ የተከናወነው በሰሜን መቀሌ 47 ኪሎ ሜትር ላይ ድርቅ ባጠቃቸው ከውቅሮ ከተማ ዙሪያ በሚገኙት አካባቢዎች ነው። ወደ 87 በመቶ ያህሉን ያከናወነው የተባበሩት መንግስታት የሕፃናት አድን ድርጅት ዩኒሴፍ ነው። የውሃ አቅርቦቱ ከመጠጥም አልፎ የንጽህና አጠባበቅን ጉዳይ ይመለከታልና አብሮ በማየት እየሰራ ይገኛል። ሁኔታውን ከመስክ የሚገልጹልን በትግራይ የውሃ ሀብት ቢሮ ምክትል እና የመጠጥ ውሃ አቅርቦት የሥራ ሂደት ኃላፊው አቶ ተስፋ አለም አድጎ ናቸው። ለውቅሮ ከተማ ውሃ እንድናቀርብ ከከተሞች ሲመረጥ ደግሞ እኛ ውቅሮ ላይ ችግር አለብን ብለን አቀረብን። ዩኒሴፍ አገዘን። ከየት ነው ሶርስ ማግኘት የምችለው የሚለውን ዲቴይል ጥናት ጀመረ። በርሆሎችን እዚህ አጥንቶ መቆፈር ጀመረ። መጠጥ ውሃን አቅርቦትን ብቻ ሳይሆን የንጽህናንም ጉዳይ ጎን ለጎን የሚያስኬድ ፕሮጀክት ነው። ውሃ የሚያገኘው ሕብረተሰብ በሙሉ የሳኒቴሽን ኤንድ ሃይጂንም ተጠቃሚ ነው። ትምህርት ቤቶችም የጤና ተቋማትም ላይ የሳኒቴሽን ሃይጂን ስራ አለ። ጉብኝት ባከናወን ንባቸው ተቋማት ውስጥ በይበልጥ የንጽህና አጠባበቅን በሚመለከት ሴት ልጃገረድ ተማሪዎች በክለብ ተደራጅተው ንቃቱ ተሰጥቷቸው የወር ንጽህናቸውን ለመጠበቅ መገልገያ ክፍል መዘጋጀቱን ነው። የክለቡ አባል የ13 ዓመቷ ወጣት ኤርዌይና ኪዳኔ ታስረዳለች። ክለቡ ስነ ጽሬት ወይም ደግሞ ወሽ ክለብ ይባላል። ብዙ ነገሮች ስራን ያካሂዳል። ለምሳሌ የሴቶች የወር አበባ ይቆጣጠራል። በትምህርት ቤታችን ውስጥ ስነ ጽሬት ያካሂዳል፣ ጽዳል በብዙ ጊዜ ያካሂዳል። ጥያቄና መልስ በድራማ መልክም አድርጎ ለሴቶች የወር አበባ እንዳያፍሩ ያደረገ አሁን ሰባተኛ ክፍል ስለሆንኩ አንደኛው ዓመቴ ነው። ከአንድ ክፍል ውስጥ ሁለት ሰባተኛ ና ስምንተኛ ክፍል ወንድና ሴት ብቻ ነው። እዚህ ክፍል ሁሉም ነገር አለ። ሞዴሲም ቢሆን ሽንት ቤት የሚታጠቡበትም ቢሆን የሚያርፉበት አልጋም አለ። በጣም ያፍሩ ነበር፣ ትምህርታቸውም ያቋርጡ ነበር። ጎበዝ ወይም ብሉጥ ከሆኑ ደግሞ ታታሪ ከነበሩ ዝቅ እያሉ ነው የሚሄዱት ለዚህ ተግባር መገልገያ እንዴት ተዘጋጀ ያስጎበኙን የትምህርት ቤቱ ርዕሰ መምህር ኃይለ ማርያም ገብረ እግዚአብሔር ናቸው። ያፍራሉ ሴቶቹ ሕፃናት ስለሆኑ ያፍሩ ነበር። ስለዚህ እኛ መጀመሪያ አዋተን ትምህርት ሰጠናቸው ተማሪዎቹ እነሱ እንዲረዷቸው እንደ አምባሳደር ሆነው ከየክፍሉ ሁለት ሁለት ወንድና ሴት ወንድና ሴት መረጥንና ከዛ በኋላ ምን አደረግ አስተማርናቸው፣ ስልጠና ሰጠናቸው። ናቸው እነዚህ የእናንተ እህቶቻችሁ ናቸው። እህት ብቻም አይደለም እናቶቻችሁ ናቸው። እቤት ውስጥ ያሉትን እናት እነዚህ እንደ እነሱ እዩዋቸው። እነሱ ችግር በሚያጋጥማቸው ጊዜ የነዚህ ችግር የእናታችሁ ችግር ስለሆነ ይህን ነገር መርዳት ማገዛዝ አለባችሁ። እንዲያፍሩ እንዳይሸማቀቁ፣ ድራማ እየቀረጹ ጠቅላላ ማህበረሰቡ ተማሪው፣ አስተማሪው ምን ነገር ይሰበሰብና በድራማ መልክ ትምህርት ይሰጣሉ። እንደ ዋናው ተነሳሽነቱ እኛም ችግሩ እናውቀው ነበር። ያን ያህል ግን ተማሪዎቹ አያውቁትም ነበር፣ አይተጋግዙም ነበር። ይሄ የተፈጥሮ ጸጋ ነው፣ ውርዴት አደለም፣ ሀፍረት አደለም እያሉ እነሱ ራሳቸው ይመክሯቸዋል። ሴቶች ያግዟቸዋል። የወንዶቹ ደግሞ አብሮ ስልጠና መውሰድ ምን ማለት ይሆን? ሴቶች ያ ነገር እንደ ችግር አይደለም የሚወስዱት ግን ወንዶቹ እነሱ ላይ ሲጮውባቸው ሲስቁባቸው ነው ችግር የሚፈጠሩና ወንዶች ላይ አዌርነስ ክሬኤት ማድረግ ማለት የሴቶቹን ችግር ከ50 ፐርሰንት በላይ መቅረፍ ማለት ነውና ወንዶቹ ራሳቸው ፓርት ኦፍ ደ ፕሮግራም ካረግ ናቸው ና ወንዶች ካመኑበት ለሌሎች ወንዶች የማሳመን ችሎታቸው በዛ ልክ ይጨምራል። ሴቶች ብቻ ብቻቸውን ወስደን አዌርነስ ክሬኤት ብናደርግላቸው ግን የኤክስተርናል ኢንቫይሮንመንት አፌት የሚያደርጋቸው ከሆነ አዌርነስ ብቻ ምንም አያደርግላቸው። ለምሳሌ በወሊድ እንኳን ብንሄድ እናትየዋ መውለድ ብትፈልግም ባሏ አዌርነስ ከሌለው የሞሎድ ፕሮቫልቲያው በጣም ዝቅተኛ ነው። ስለዚህ እዚህ ጋም ስናመጣው ሴቶቹ አዌርነስ ክሬት ብናደርግላቸው ወንዶቹ ለዚህ ፕሮግራም ሰፖርት የሚያደርጓቸው ከሆነ ሀምሳ ፐርሰንት ይዛሉ። እዚህ ትምህርት ቤት ውስጥ ጌታቸው ተድላጊ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።